ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በተለይ በአሁኑ በመላ ኢትዮጵያ ማለት ይቻላል አንድ እንደ ስራ እድል ተደርጎ እየተወሰደ ያለው ወታደርነት ምልመላ ነው። ይሄ በአማራ ክልል፣ በትግራይ ክልል በተለይ ተጣጥፎ ነው እየቀጠለ ያለው። በርካታ ጠበንጃ እየታጠቀ ነው። የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ናቸው የሰማችኋቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ሳተላይት ቴሌቪዥን የሰዓት ለትርፍ የማይሰራ የመገናኛ ብዙኃን ድርጅትና የህዝብ ተቋም እንደሆነ ገለጠ። ወጣቶች ለሰላምና ልማት ያላቸው አስተዋጽኦ ላይ ያተኮረ ውይይት በነቀምቴ ከተማ ተካሄደ። የሚሉት ከመጽሔት ርዕሶች ውስጥ ናቸው። ኢትዮጵያና ጅቡቲ በጋራ የሚያገናኛቸውን የተፈጥሮ ጋዝ ማስተላለፊያ ቧንቧ ለመዘርጋት ተስማሙ። የተባበሩት መንግስታት ድርጅትና የአፍሪካ ህብረት የጋራ ግብረ ኃይል 16ተኛ የምክክር ስብሰባዎችን አዲስ አበባ አደረጉ። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ኮንግረስ የከለከላቸውን የአጥር ማቆሚያ ገንዘብ ለማግኘት አስቸኳይ ጊዜ አወጁ። የሚሉ የምሽቱ ዋና ዋና ዜና ናቸው። አርብ የካቲት 8 2011 ዓ ም ጤና አስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበነን፣ ብርሃን ኃይሉ ስርጭቱን በመምራት ኔልሰን ሎፔዝ ደግሞ በቴክኒኩ አብረውን ያመሻሉ። አሁን የሰዓቱን የዓለም ዜና እናስቀድም። መልካም ምሽት። ኢትዮጵያና ጅቡቲ በጋራ የሚያገናኛቸውን የ767 ኪሎ ሜትር ርዝመት ያለውን የተፈጥሮ ጋዝ ማስተላለፊያ የቧንቧ መስመር ለመዘርጋት ስምምነት ተፈራረሙ። ስምምነቱ ዛሬ አዲስ አበባ ላይ የተፈረመው በኢትዮጵያ የማዕድንና ነዳጅ ሚኒስትር በዶክተር ሳሙኤል ሁርካቶ እና በጅቡቲ የተፈጥሮ ኃይል ማመንጫ ሚኒስትር ዮኒስ ጉዌዶ ነው። በተከታታይ ወይም ሰፊ ውይይት ከተደረገ በኋላ ለፊርማ የበቃው ይህ ስምምነት የሁለቱን አገሮች ጥቅም ያካተተ ይሆናል ብለዋል የኢትዮጵያ ሚኒስትር። የጅቡቲው ሚኒስትር በበኩላቸው ስምምነቱ ረዥም ዕድሜ ያለውን የሁለቱን አገሮች ወዳጅነት ይበልጥ ያጠብቀዋል ብለዋል። የተባበሩት መንግስታት ድርጅት እና የአፍሪቃ ህብረት የሰላምና የደህንነት ጉዳዮች የጋራ ግብረ ኃይል ባለፈው ማክሰኞ አስራ ስድስተኛውን ተከታታይ የምክክር ስብሰባዎቻቸውን አዲስ አበባ ውስጥ አካሂደዋል። ስብሰባው በተባበሩት መንግስታት ድርጅትና በአፍሪቃ ህብረት መካከል ያለውን ወዳጅነት የመረመረ ከመሆኑም በላይ ይህ የጋራ ግብረ ኃይል በተለይም ሁለተኛው ዓመታዊ የተባበሩት መንግስታት ድርጅትና የአፍሪቃ ህብረት ጉባኤ አዲስ አበባ ውስጥ እንደሚካሄድ የደረሰበትን ስምምነት ጨምሮ በተባበሩት መንግስታት ድርጅትና በህብረቱ መካከል ያለው ወዳጅነት ያስመዘገባቸውን ፍሬያማ ውጤቶችም አድንቀዋል ይላል። በአፍሪቃ ሀገሮች የሚካሄዱ ምርጫዎች ሊኖሩ የሚገባውን ትብብር ያጤ ነው። ይህ ጉባኤ በቡርኪና ፋሶና በኒጀር ያለውን የደህንነት ሁኔታ ጨምሮ ስለ ኮንጎ ዲሞክራቲክ ሪፐብሊክ ስለ ማዕከላዊ አፍሪቃ ሪፐብሊክ ስለ ብሩንዲ ስለ ማሊ ና ስለ ሳህል ክልል የደህንነት ጉዳዮች ማንስቶ ተወያይቷል። ሊቢያ፣ ደቡብ ሱዳንና ቻድ ተፋሰስ ሐይቅ ያለው ሁኔታም ተነስቶ ውይይት ተካሂዶበታል። ናይጄሪያ ነገ ቅዳሜ ፕሬዝዳንታዊ ምርጫ ታካሂዳለች። በዚህ ምርጫ ሁለቱ እጩዎች ለፕሬዝዳንታዊ ውድድር አዲሶች ያልሆኑት ናቸው። ፕሬዝዳንት መሐመዱ ቡሃሪና ተወዳዳራቸው አቲኩ አቡበከር በማሸነፍ ደረጃም የተቀራረበ ቦታ ላይ ይገኛሉ። ሁለቱ የሚወዳደሩባቸው ነጥቦችም የተቀራረበ መሆናቸው ተገልጧል። መጽሔት ወደ ኋላ ላይ ዘገባ ይኖረዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ብሔራዊ የአስቸኳይ ጊዜ ሁኔታ አደነገጉ ፕሬዚዳንቱ እርምጃውን የወሰዱት በሀገራቸው የድንበር ጉዳይ የደቡብ ድንበር ላይ አቆማለሁ ብሎ በምረጡ የዘመቻቸው ወቅት ቃል ገብተውበት ለነበረ የግንብ አጥር የሚውል ገንዘብ ለማውጣት እንዲያስችላቸው መሆኑ ተገልጧል ይሁን እንጂ ከዲሞክራቲክ ፓርቲው በአጠቃላይ ና ከራሳቸውም ሪፐብሊካን ፓርቲ ቁጥራቸው እየጨመረ የመጣን ደራሲዎች ይህን ውሳኔያቸውን እንዳልወድዱላቸው ይሰማል ይህንን ከዚህ ቀደም በሀገሪቱ ታሪክ ታይቶ ማይታወቅ የተባለ እርምጃቸውን በፍርድ ቤት እንደሚያሳግዱና እንደሚሞግቱም ተቃዋሚዎቻቸው እየተንቀሳቀሱ መሆናቸው ጭምር ታውቋል። ፕሬዚዳንቱ የአስቸኳይ ጊዜ ሁኔታውን እንዲጥሉ የገፋቸውን ምክንያት ሲናገሩ አራዊት፣ ወረበሎች ሲሉ የጠሯቸው ቡድኖች አደንዛዥ እጽዋትና ቅመማ ቅመም እንዲሁም የህገወጥ ፍልሰት የህገወጥ ፍልሰት ግዙፍ ቅፍለት አገሪቱን እየወረሩና እያጥለቀለቁ በመሆናቸው ነው ብለዋል። ትራምፕ አክለውም መንግስቱን ዛሬ እኩለ ሌሊት ላይ ይጠብቀው የነበረውን ሌላ ከፊል የመዘጋት እርምጃ በሚያስቀር ውሳኔ የሁለቱም ፓርቲዎች አባላት የሆኑ እንደራሴዎች ሰሞኑን ተደራድረው የተስማሙበትን መንግስቱን ለበጀት ዓመቱ ቀሪ ጊዜ የሚያቆየውን ወጪም በፊርማቸው እንደሚያጸድቁ ተናግረዋል። በበጀቱ ውስጥ የፕሬዚዳንቱ የጠየቁት የአምስት ነጥብ ሰባት ቢሊዮን ዶላር የወሰን አጥር ግንባታ ወጪ ባይካተትም እንደራሴዎች በደረሱበት ስምምነት መሰረት የአንድ ነጥብ አራት ቢሊዮን ዶላር ወጪ ለወሰን ደህንነት ማጠናከሪያ እንዲውልና ለከፊል አጥር ስራውም ወጪ እንዲደረግ ተወስኗል። የዩናይትድ ስቴትስ የንግድ ልዑካን ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር ዛሬ ከቤጂንግ ውስጥ ተገናኝተዋል። ዩናይትድ ስቴትስ እና ቻይና የንግድ ግንኙነት ለመመስረት በጀመሩት ዕቅድ ላይም ይወያያሉ። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሚኑቺ ዛሬ በትዊተር ገጻቸው ላይ እንዳሰፈሩት እርሳቸውና የዩናይትድ ስቴትሱ የንግድ ተወካይ ሮበርት ላይትሃይዘር ከቻይና ምክትል ጠቅላይ ሚኒስትር ሊዩሂ ጋር ፍሬያማ ያሉትን ውይይት አካሂደዋል። የቻይና መገናኛ ብዙኃን እንደዘገቡት በሁለቱ አገሮች መካከል ሌላ ዙር ድርድር በሚቀጥለው ሳምንት ዋሽንግተን ዲሲ ውስጥ ይካሄዳል። የአውሮፓ አገሮች እንደ አውሮፓውያን የዘመን አቆጣጠር በ 2015 ዓ ም ከኢራን ጋር ከተደረሰው የኒውክሊየር ስምምነት እንዲወጡ ራሷን ባለፈው ዓመት ያገለለችው ዩናይትድ ስቴትስ ጠየቀች። ትናንት ሐሙስ ፖላንድ ዋና ከተማ ዋርሶ ላይ ከአምሳ አገሮች በላይ የተሳተፉበት የሁለት ቀናት ጉባኤ ከተካሄደ በኋላ ነው። የዩናይት ስቴትሱ ምክትል ፕሬዚዳንት ማይክ ፔንስ በተናገሩት ቃል አሜሪካ በኢራን ላይ ያሳለፈችውን ማዕቀብ የአውሮፓ አገሮች እየጣሱ ናቸው ሲሉ የከሰሱት፣ የአውሮፓ ሸሪኮቻችን ከኢራን ጋር ከተደረሰው የኒኩሌር ስምምነት የሚገለሉበት ወቅት አሁን ነው ያሉት ምክትል ፕሬዚዳንቱ ለኢራን ህዝብ፣ ለአካባቢው ሀገሮችና ለአለም ደህንነት ሲባል በኢራን ላይ ተጽዕኖችንን ማጥበቅ ይኖርብናልም ብለዋል። ምክትል ፕሬዚዳንቱ በዚሁ ጋዜጣዊ መግለጫቸው ላይ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምፒዮም በኢራን ላይ የሚደረገው ዓለም አቀፍ ጫና እየተጠናከረ መሆኑን ገልጠዋል። በመጨረሻም ቻይና ለፓኪስታን በብድርና በልገሳ ወደ ሶስት ነጥብ አምስት ቢሊዮን ዶላር መስጠቷ ተገለጠ። ገንዘቡ የፓኪስታን መንግስት ላቀደው የልማት ፕሮግራም የሚውል መሆኑም ተመልክቷል። በዚሁ መሠረት ቤይጂንግ በቅርቡ 2.5 ቢሊዮኑን ፓኪስታን ባንክ ውስጥ ትከታለች። ይህም ቻይና በዚህ ዓመት ለፓኪስታን የሰጠችውን ጠቅላላ ገንዘብ ወደ 4.5 ቢሊዮን ከፍ እንደሚያደርገው ከዲፕሎማቶችና ከባለሥልጣናት የተገኘው ምንጭ ይጠቁማል። የፓኪስታን የልማት እድገትና የእቅድ ሚኒስትር ማካዶም ኮውሮ ባክታየር እንደገለጡት የቻይና ጠበብት ፓኪስታን የተገባችውን ወይም የገባችውን የልማትና የእድገት እቅድ አተገባበር ለመመልከት እንዲሁም ደግሞ ትብብር ለማድረግ በቅርቡ ኢስላማባድ ይገባሉ። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የአርብ ምሽት አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በአለም ዜና የጀምረው መደበኛ ፕሮግራም በ22 በ25ና በ30 ሜትር ባሎች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን አድማጮች ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ በሴቶች ላይ የሚደርሰው ኢሰብአዊ ተግባር ነው። ሕገ መንግስት አሞርታቸው ይጥሳል። መብታቸው፣ ክብራቸው ሁሉም ነገር የሚጥስ ነው። ስለዚህ ይህንን ነገር ሁሉም ህብረተሰብ ግንዛቤ ፈጥሮ የሴት ልጅ ግርዛትን የሚቃወም ህብረተሰብ ለመፍጠር ነው። የኢትዮጵያ የሴቶች ህጻናትና ወጣቶች ሚኒስትር የአለም ጸጋይ ናቸው። በሁለተኛው አጋማሽ በሚቀርቡ ቅንብሮች በአንዱ ተሰሟቸዋላችሁ። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ በስልጣን ላይ ያለው መንግስት ሀገር በሚገባ ማስተዳደር ስላልቻለ በኢትዮጵያ ቀጣዩ ምርጫ እስከሚካሄድ ብሔራዊ የአንድነት መንግስት ይመሰረት ሲል አረና ለሉዓላዊነትና ዲሞክራሲ ጥሪ አቀረበ። የፓርቲው ማዕከላዊ ኮሚቴ ባለፈው ቅዳሜና እሁድ ባካሄደው ስብሰባ የአስተዳደር ወሰንና ማንነት ኮሚሽን ኢ-ሕገ መንግስታዊ ነው ሲልም ተቃውሟል። የትግራይ ክልል ይኖሩባቸው ከነበሩ ሌሎች ክልሎች ተፈናቅለው የመጡ ወገኖችን ለመርዳት በቂ ሥራ አልሠራም ሲልም አረና አስተዳደሩን ከሷል። የትግራይ ክልል አስተዳደር በበኩሉ ተፈናቃዮቹን ለመርዳት እየሠራሁ ነው ይላል። ፓርቲው በአካሄደው ስብሰባ መገባደጃ የሰጠውን ጋዜጣዊ መግለጫ ሙሉጌታ አጽብሃ ተከታትሎ ቀጣዩን ዘግቧል። የአርና ለሉዓላዊነትና ዲሞክራሲ ማዕከላዊ ኮሚቴ የካቲት ሁለት ና ሶስት ሁለት ሺ አስራ አንድ አመተ ምህረት በአካሄደው መደበኛ ስብሰባ ፓርቲው ባለፈው አመት የፈጸማቸው ስራዎች ና ቀጣይ በድርጅቱ የሚሰሩ ስራዎች መገምገሙንና በኢትዮጵያ ወቅታዊ ሁኔታም መወያየቱ የፓርቲው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በሰጡት መግለጫ ተናግረዋል በሀገሪቷ የፖለቲካ እስረኞች መፈታት ውጭ ሀገር የነበሩ ፓርቲዎችና ና ፖለቲከኞች ወደ አገር ቤት መመለስ እንዲሁም የተወሰነ የሚዲያ ነጻነት ለውጥ መጥቷል ያሉት አቶ አምዶም ይህ ለውጥ የመላ ኢትዮጵያውያን ትግል ውጤት ነው ብለዋል። በተለያዩ የአገሪቱ ክፍሎች በተፈጠረ ግጭት የዜጎች መፈናቀል አሳሳቢ መሆኑም ተናግሯል። በዚህ የመፈናቀል ሂደት ትግራይም ዘጠና አምስት ሺህ የሚያክል ህዝብ ከተለያዩ ኢትዮጵያ ክፍሎች ተፈናቅሎ ትግራይ ክልል ላይ መጥቷል። በዚህ ምክንያትም ከፍተኛ ማህበራዊ ና ኢኮኖሚያዊ ቀውስ እንደተፈጠረ ለማስተናገድም የትግራይ ክልል አቅም እንዳጣ፣ ትኩረትም እንዳልሰጠው፣ ስደተኞች ካምፕ ማቋቋም የነበረበት እስካሁን አልሰራውም። መሰረታዊ ፍላጎቶች የሚባሉትም ማግኘት ነበረባቸው። እነዚህ ተፈናቃዮች እስካሁን አላገኙም እና ከፍተኛ ችግር ላይ መሆናቸው የሚያሳይ ነው። ከተለያዩ የኢትዮጵያ ክፍሎች ተፈናቅለው ወደ ትግራይ ለመጡ ዜጎች የክልሉ መንግስት በቂ እገዛ እያደረገላቸው አይደለም ያሉት አቶ አምዶም፣ በዚህም ማህበራዊ ቀውስ እየተፈጠረ ነው ብለዋል። የፌዴራልና የክልል መንግስታት ለነዚህ ወገኖች ካሳ ሊከፍላቸውና በዘላቂነት ሊያቋቁማቸው እንደሚገባ ማዕከላዊ ኮሚቴው ማሳሰቡም ተናግረዋል። በስብሰባው ክልሎች መካከል መንግስታት ለጦርነት እየተዘጋጁ መሆኑን ማሳያዎች አሉና በአስቸኳይ ሊያቆሙ እንደሚገባ ተወያይተናል ብለዋል። በተለይ በአሁኑ በመላ ኢትዮጵያ ማለት ይቻላል አንድ እንደ ስራ እድል ተደርጎ እየተወሰደ ያለው ወታደርነት ምልመላ ነው። ይሄ በአማራ ክልል፣ በትግራይ ክልል በተለይ ተጣጥፎ ነው እየቀጥል ያለው በርካታ ጠበንጃ እየታጠቀ ነው በሁለቱም ክልሎች የራሱ የሆነ አሉታዊ ተጽዕኖ እየፈጠረ ነው። ይሄ የፌዴራል መንግስትም ግምት ውስጥ አስገብቶ እንደ ድርጅት ኢህአዴግም ይሄ ጉዳይ ማቆም እንዳለበት፣ የከፋ ጉዳትን ሳያደርስ እርምት ማድረግ እንዳለበት በቅርቡ በህዝብ ተወካዮች ምክር ቤት ጸድቆ የተቋቋመው የአስተዳደር ወሰንና ማንነት ኮሚሽን ህገ መንግስት የሚጥስ በመሆኑ ፓርቲው እንደሚቃወመው ገልጸዋል። አቶ አምዶም በዚህ ላይ ማብራሪያ የሰጡ የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ኪዳን አመነም ኮሚሽኑ በክልሎች መካከል ያለውን ፍጥጫውን የሚያባብስ እንጂ የሚፈታ አይደለም ብለዋል። አሁን ያለው ህገ መንግስት እየተከበረ መቀጠል አለበት። እስከሚሻሻሉ ድረስ በህዝባዊ ውይይቶች እስከሚሻሻሉ ድረስ ህገ መንግስቱ ሳይሸራረፍ መከበር አለበት። እኛ ኢህአዴግ በህገ መንግስት ይምላል ይገዛታል እንጂ ላጸደቀው ህገ መንግስት ተገዥ አይደለም። ህገ መንግስቱ በዋናነት እያፈርስ ያለው ኢህአዴግ እና አባል ፓርቲዎች ናቸው። ስለሆነም ህገ መንግስቱ አረና እንዲሸራረፍም እንዲጣስም አይፈልግም። ከዚህ የተነሳ ከፌዴራሊዝም ጉዳይ ተያይዞ እየተነሳ ያለው ህገ መንግስታዊ አሰራር የተከተለ አይደለም። በሁለት ክልሎች የሚገኝ ጥያቄ ሁለቱም ክልሎች መጀመሪያ ካልፈቱት ወደ ፌዴሬሽን ምክር ቤት ነው የሚሄደው እንጂ ሌላ አካል በዚህ ጉዳይ ላይ ጣልቃ ሊገባ አይገባም። በቀጥታም በተዘዋዋሪ መረጃ ለመሰብሰብ ቢሆን የፌዴሬሽን ምክር ቤት ወይም ክልሎች ናቸው ማጥናት ያለባቸው ለህገ መንግስት የተቀመጠ ነገር ሌላ አካል ኮሚሽን አቋቁሞ የቼክ ኤንድ ባላንስ የምንለውን የሚያሰጥ አይነት ነገር አካሄድ ድርጅታችን አይቀበልም አረና በኢትዮጵያ ለተፈጠረው ችግር መነሻው ገዢው ፓርቲ ኢህአዴግና በውስጡ ያሉ አባል ድርጅቶች ናቸው ብሎ እንደሚያምን የገለጹት አቶ ኪዳንም ችግሩ አሁን ያለው መንግስት ሊፈታው አይችልም ብሎ ድርጅታቸው እንደሚያምን ተናግረው ለዚህም ብሔራዊ የአንድነት መንግስት እንዲመሰረት ፓርቲያቸው መጠየቁ ገልጸዋል ህዝባችን እየተሸበረ ያለው የኢትዮጵያ ሰላም እየታወክ ያለው በዋናነት በራሱ ኢትዮጵያን እያስተዳደርኩ ነው ከሚለው ኢህአዴግ ነው እና አረና መድረክ ይሄ ጉዳይ በጥልቅ ገምግመታል ጉዳይ ሲገመግም ፓርቲያችን ኢህአደግ የኢትዮጵያ ህዝብ ሲጠይቀው እንደነበረው ወደ ዲሞክራሲ በትክክል ሊያሸጋግር ይችላል ወይ ብቻውን ብለን ስንጠይቅ፣ ኢህአደግ ብቻውን ኢትዮጵያን ወደ ዲሞክራሲ ሊያሸጋግር አይችልም። እኛ ስንጠይቃቸው የነበሩ ጥያቄዎች፣ በአጠቃላይ ሰፊ ህዝብ ሲጠይቃቸው የነበሩ ጥያቄዎች ኢህአደግ ለመፈጸሙም ለመተግበርም ቁርጠኝነት ሳለው የሚልም አይተነዋል እና እንደ መድረክ እንደ አረና የያዝነው መፍትሄ የታየን አገሪቷን ወደ ተረጋጋ ሰላም ልትገባበት የምትችለው አቅጣጫ ብለን የገመገምነው ብሔራዊ የአንድነት መንግስት እንዲቋቋም ኢትዮጵያ ውስጥ በኢትዮጵያ ፖለቲካ የሚመለከታቸው የሚያገባቸው ኃይሎች ሁሉም እንደ ፓርቲ የጋራ ብሔራዊ የአንድነት መንግስት ተቋቁሞ እስከ ምርጫ ድረስ በሁሉም ጉዳዮች በጋራ እየተወያዩ እየተሳተፉ አገሪቷ እውነተኛ ምርጫ እንድታደርግ ገለልተኛ ተቋሞች እንድትገነባ የሚያስችል ሁኔታ ነው አመቻች መንግስት አይነት ነው። በአስተዳደርና ወሰን ማንነት ኮሚሽን አስመልክቶ በአሁኑ ጊዜ በክልሎች መካከል እየተፈጠረ ያለውን የወሰን አለመግባባት እንዲሁም እየተነሱ ያሉ የማንነት ጥያቄዎች ጥናት በማካሄድ ኮሚሽኑ የመፍትሄ ሀሳብ የሚያቀርብ ነው በማለት አስፈላጊነቱ መንግስት እየገለጸ ይገኛል። በፓርላማም ከትግራይ ተወካዮች ተቃውሞ ውጭ በአራት ድምፅ ታቅቦ በአብላጫ ድምፅ መጽደቁና የትግራይ ምክር ቤትም ለአዋጁ የተቃውሞ ውሳኔ ማሳለፉን ይታወሳል። ከሌሎች የኢትዮጵያ አካባቢዎች ተፈናቅለው ወደ ትግራይ የመጡ ተፈናቃዮች ስለሚደረግ ላቸው ድጋፍ አስመልክቶ ለክልሉ የሕዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ጠይቀናቸዋል። እስካሁን ባለው ሁኔታ ወደ መቶ ዘጠኝ ሺህ የሚያክል ተፈናቃይ እንዳለ ነው የሚታወቀው። ከነዚህ ውስጥ ሰባ ስምንት ሺዎቹ በተጨባጭ ድጋፍ የሚሹ አካላት ናቸው። እንዴት ማቋቋም እንችላለን? መኖሪያ ሊሆን ይችላል። የዕለት ዕለት እንጀራቸው የሚመሩበት ሁኔታ እንዲፈጠር የተለያዩ ስራዎች ሲሰራ ቆይተዋል። በዋነኝነት መጠቀስ ያለበት የሚመስለኝ ባለፈውም እንደ ክልል መንግስት እነዚህ በአግባቡ ማደራጀትና ና መፍትሄ መስጠት ስላለበት ገቢ ማሰባሰቢያ መድረክም ተዘጋጅቶ ነበረ። ይህንን እንደ ክልል መንግስትም ወደ ሰላሳ ሶስት ሚሊየን ድጋፍ እንዲያደርግ የተለያዩ ልማት ተቋማት፣ ባለሀብቶች፣ ታዋቂ ሰዎች ግለሰቦች የተለያዩ በዚህ ጉዳይ ድጋፍ እንዲያደርጉም የተለያየ ቅስቀሳ ስራዎችን ተሰርተዋል ማለት ነው። ለአሜሪካ ድምጽ ሙልጌታ ጽብሃ መቅለም። ሙልጌታ ጽብሃ ለዘገባው እናመሰግናለን። ተከታዩ ደግሞ ወደ ወሎ ያሻግረናል። ሰው የፈጠረው ወይም ሰው ሰራሽ የቤንዚን እጥረት በደሴ የትራንስፖርት እንቅስቃሴ ላይ አሉታዊ ተጽዕኖ እያሳደረ ነው ሲል ይንደረደራል ዘጋቢያችን ከደሴ ያደረሰን ተከታዩ ዘገባ። በተለይ የባለ ሶስት እግር ተሽከርካሪዎች ባለንብረቶችና አሽከርካሪዎች ሆን ተብሎ የሚፈጠረውም የቤንዚን እጥረት በስራችንና በሕይወታችን ላይ እያወከን እክልም እያስከተለብን ነው ብለዋል። ሲል ቀደም የጠቀስኩት የወለው ዘጋቢያችን መስፍን አራጌ ነው ተከታዩን ያደረሰን። ከሶስት መቶ ሺህ ሕዝብ በላይ ይኖርባታል ተብሎ በሚገመትባት ደሴ ከተማ አማራጭ የትራንስፖርት አገልግሎት በመስጠት ላይ የሚገኙት በተለምዶ ባጃጅ የሚባሉት ባለሶስት እግር ተሽከርካሪዎች የዕለት ነዳጅ ለማግኘት ቀናትን በሰልፍ ለመጠበቅ ግድ ያላቸው ነው። አሽከርካሪዎቹ አንድ ቀን ሰርተን ሁለት ቀናት በወረፋ እናሳልፋለን ይላሉ። እንደ ሀገር የተፈጠረውን እንደ ሕዝብ ለመቀበል ዝግጁ ብንሆንም ግለሰቦች የግል ጥቅማቸውን ለማሟላት ሲሉ የሚያስከትሉትን እጥረት እናወግዛለን የሚል ቅሬታ ማስተጋባት ጀምረዋል። አስተያየታቸውን ለአሜሪካ ድምፅ የሰጡ አሽከርካሪዎች እንደሚሉት በህጋዊ መንገድ የገባው ነዳጅ በህገ ወጥ መልኩ በጀሪካን እና በበርሜል ተላልፎ እየተሸጠ ነው። እጥረቱ አነስተኛ የነዳጅ ማጠራቀሚያ ከረጢት ሳልቫቲዮ ባላቸው ባጃጆች ላይ ደግሞ ተጽዕኖ የከፋ ነው። አቶ ጋሻው ካሳብ የመንግስት ችግር ሳይሆን ሰው ሰራሽ የሆነ ችግር ነው። አንድ በርሜል 1300 ብር ነው የሚቀዳው። ለቀጅ የሚከፈለው ለጄሪካን 75 ብር ይከፍላል። ስለዚህ በዛ ምክንያት ለባጃጅ ለተሽከርካሪ መስጠት አይፈልጉም ባለማደያዎች። ከዚህ በተጨማሪ ነዳጅ ማደያዎች በተፈለገው ፍጥነት ቤንዚን ስለማያመጡ እጥረቱን አባብሰውታል ይላሉ። ናፍታን ሁሉም ማደያ በተገቢ ሰዓት በራሳቸው ያመጣሉ፣ ግን ቤንዚንን የማያመጡበት ነገር ምንድነው? ተጠቃሚ ስለሆነ ነው። ከአንድ በርሜል እስከ 1500 ድረስ ያገኛሉ ደሴ ላይ አራት ማደያ አለ። ሰባቱ ማደያዎች ግን በስልክ እየተነጋገሩ ነው የሚያመጡት ቤንዚኑ ማለት ነው። ዛሬ እኔ አንጥቻለሁ እከሌ አታምጣ ይባባል። ልሁ ላይ ይችላሉ። ወጣቱን አሽከርካሪ ከድርካሳውን ጨምሮ ብዙዎች ቤንዚን የሚያገኙት ከጥቁር ገበያ ነው። 19 ብር የሚሸጠውን ቤንዚን ከሶስት እጥፍ በላይ አውጥቶ በመግዛት በርካቶች እንደሚሉት ከመንግሥትና ከግለሰቦች ተበድረው የገዟቸው ባጃጆች በነዳጅ ችግር ብድራቸውን መክፈል ተስኗቸዋል። ቤተሰቦቻቸውን ማስተዳደርም አቅቷቸዋል። ቅጥረኛ ነኝ ቅጥረኛ ሆኜ ግን ማደያ ላይ በዚል በተገቢ ሁኔታ ማግኘት አልቻልኩም ያም በስራይም በቤተሰብም ላይ ጫና አድርጎብኛል። ሊትር 60 ብር ነው የገዛ ነው በቀደምለታ ከሚገርም ከማን ገዛ ከሚገርም ነጋዴው ከየት እንደሚያመጣው ብነግርህ፣ ከማደያው ከራሳቸው ከማደያ ውስጥ ነው የሚያወጣው። እኛ የለም ነው የምንባለው። ባለው እኔ አሁን ገቢ የማስገባው ለባለቤት ገቢ አለ፣ በዛ ላይ ለራስ የሚጠቀምባቸው መሰረታዊ ፍላጎቶች አሉ። ከዛ ሲያልፍ ደግሞ ሌላ ሌላ ነገሮች ይኖራሉ። ያንን ነገር ግን ማድረግ አልቻለንም። አሁን ውጭ ላይ በኢንዚል በችርቻሮ ነው አምሳ ብር እየገዛን ለማህበረሰቡ እያገለገልን ያለ ነው። ያ ግን ለእኔ ምንም የሚጠቅመኝ ነገር የለም። ለባለቤቱ ገቢ አለ። የባለቤቱን ገቢ እንኳን መሸፈን አልቻልኩም። ከኪሴ ነው ካጠራቀምኩ ነገር ላይ ነው እየሰጠን ያለ ነው። ሰባት ሊትር ለሙላት በሁለተኛ ቀን ነው የምንሞላው። ብርድ ልብስ ጋቢያችን ለብሰን አድረን አራት ሰዓት አምስት ሰዓት ይደርስ ይደርሰናል። ግማሽ ቀን እንሰራለን። በዚህ ምክንያት ቤተሰቦቻችን እንኳን ማስተዳደር አልቻል ነው። ምሽትን ተገን ተደርጎ ቤንዚን በበርሜልና በጀሪካን ወደ ምዕራብና ምስራቅ ወረዳዎች ሲጓጓዝ በተደጋጋሚ ለሚመለከተው አካል ጥቆማ ቢሰጥም ሰሚ ጆሮ ውሳኔ ሰጪ አካል አለመኖሩን ያብራራሉ። ጸጥታ ዘርፍ ወደ አለቆቹ ነው የሚመረው። አለቆች ካላዘዘኛ ሊዝም የሚል ነገር አለ። እንደዚህ በአካል ማስይዘንም እንደዚህ ንግድና ኢንዱስትሪ ሁለት በርሚል ይፈቀድለታል። ከኋላ ዜሮን ጨምሮ አብዝቶ ሀያ በርሚል አድርጎ የሚወስድ ነጋዴ አለ። በከተማ አስተዳደሩ ንግድ ኢንዱስትሪ ኢንዱስትሪና ገበያ ልማት መምሪያ የሸማቾች ጥበቃ ቡድን መሪ አቶ አማረ ጥበቡ ውስንነቶች ቢኖሩም ሕገ ወጥ በተባሉ ማደያዎች ላይ እርምጃ መወሰዱን አስረድተዋል። እሰት ባገኘንባቸው ማደያዎች ላይ እስከ ማሸግ፣ እስከ ማስጠንቀቂያ የመስጠት ነገር ይሄርን ያለ ነው። ቅሬታ አቅራቢዎቹ ግን እሸጋ የተደረገው ከረጅም ወራት በፊት ነው። እርምጃውም ተከታታይነት ስለሚጎድለው ወደ ሕገ ወጥነት ለመመለስ አይቸገሩም ባይ ናቸው። አሁንም አሰራሩ ጉድለት እንዳለበት ሲናገሩ፣ በአንጻሩ ፍትሐዊ አገልግሎት ለመስጠት እየተሞክረ እንደሆነ አቶ አማራ ይናገራሉ። ከሸማቾች ሁለት ባለሙያ፣ ከኢንስፔክሽን ሁለት ባለሙያ አራት ባለሙያ ባሉን ሰባት ማዳዎች ተከፋፍለው ጠዋት እየቆጠሩ ማታ እያሸጉ እንዲሄዱ እና ቤንዚል በኩፖን እንዲሸጥ በተለይ እኛ ሳናውቀው በበርሚል እና በጀሪካን እንዳይሸጥ መመሪያም አስተላልፈናል። በውይይትም ተግባብተናል። ማደያዎቹን እንዲቆጣጠሩ ከሕዝብና ከመንግስት ኃላፊነት የተጣለባቸው ግለሰቦችም በጥቅም በመደለል የተጣለባቸውን ኃላፊነት አልተወጡም ለሚለው ወቀሳ አቶ አማረ ምላሽ አላቸው። ሌሊት ይሸጣል። ከንግድ ባለሙያዎች ጋራ ድርድር ያደርጋሉ። ከባለ ሀብቶች ጋር እንዲደረጋሉ፣ ጥቁር ገበያ ያለ ብለውናል። ይህንን ይዘን ውስጣችን መፈተሽ ነው። የከተማዋ ከንቲባ ዶክተር መለስ መኮንን ደግሞ ይህን ይላሉ። በቤንዚን ምክንያት አጠቃላይ አገር አቀፍ የሆነ ችግር አለ። አገር አቀፍ የሆነውን ችግር በትግስት ጠብቀን በሂደት የሚስተካከል ነው የሚሆነው። ከዛ ውጭ ግን በጣም ትልቁ ችግር የሚሆነው ደግሞ በዚህ ሁኔታ የመጣውንም ቤንዚን በሰው ሰራሽ በሆነ ችግር ምክንያት እጥረቱ እንዲፈጠር የሚያባብሱ አካላት አሉ። ከዚህ በኋላ የጸጥታ ኃይሉ የሰንሰለቱን ሳይጠበቅ የተጣለበትን ህዝባዊ ኃላፊነት መወጣት እንዳለበት የከተማ አስተዳደሩ ፖሊስ መምሪያ ኃላፊ ኮማንደር ደረጃ ሰፋ አሳስበዋል። የጸጥታ ኃይል ማንኛውንም ህገወጥ ድርጊት ቀድሞ የመከላከልና የመቆጣጠር ግዴታ አለብን፣ ኃላፊነት ተሰጥቶታል። ህብረተሰቡ ጥቆማ ሲሰጠው የተሰጠው ጥቆማ ሐሰት ወይስ እውነት ብሎ ህጋዊነትና ህገወጥነቱን አጣርቶ መፍትሄ የመስጠት ስልጣን አለው። አብዛኛውን ጊዜ የዚህ አይነት ስራ የሌላ ተቋማት ስራ አድርገው የሚቆጥሩት አካሎች በርካታ በመሆናቸው፣ ህብረተሰቡ ጋር ያሉት የጸጥታ ኃይሎች በየደረጃው በሁሉም ጣቢያዎች እና በመምሪያ ደረጃ ኦሪንቴሽን ተሰጥቷል። መግባባት ላይ ተደርሷል። ስማቸው እንዲገለጽ ያልፈለጉ አንድ የነዳጅ ማደያ ሰራተኛ በበኩላቸው ስህተት ሊሰሩ የሚችሉ ማዳያዎችን መውቀስ መልካም ቢሆንም ሁሉንም በአንድ ላይ መፈረጅ ግን አግባብ አይደለም ብለዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው እናመሰግናለን። ወደ መጨረሻው የዘገባ ሌላ አለ መሰለኝ። ወደ ቀጣዩ ዘገባ እንሂድ። ወደ ወለጋ ነው የሚያሻግረን። መልካም ወጣቶች ለሰላምና ልማት ባላቸው አስተዋጽኦ ላይ ያተኮረ ውይይት ነቀምቴ ከተማ ተካሂዷል። በውይይቱ ከተሳተፉት መካከል ለአሜሪካ ድምፅ አስተያየት የሰጡ ወጣቶች ዘላቂ ሰላም እንዲኖር ጥረት እንደሚያደርጉ፣ መንግሥትም ወጣቱን ከማሸሽ ይልቅ አቅርቦ እንዲያዋይ ጥሪ አቅርበዋል። ናኮር መልካ ነው እንዳልነው ከመቀሌ ይቅምታ ከነቀምቴ የዘገበው በወለጋ ዩኒቨርሲቲ በተዘጋጀው ውይይት ላይ ከ1500 በላይ የነቀምቴ ከተማ ወጣቶች ተሳትፈዋል። ውይይቱ እንዲካሄድ የታሰበው ከስድስት ወራት በፊት ቢሆንም በወቅታዊ ሁኔታ ምክንያት መስተጓጎሉን የገለጹት የዩኒቨርሲቲው የማህበረሰብ አገልግሎትና ምርምር ምክትል ፕሬዚዳንት ዶክተር በሻቱ ፈረደ ከወጣቱ ጋር ስለ ሰላም የመወያየት አስፈላጊነትን ገልጸዋል። የዛሬው አጀንዳችን ወጣቶችን ከማህበራዊ ሁኔታ ጋር አያይዘን ሰላም ብለን ነው የጀመር ነው። ሰላም ለሁሉም መነሻ ነው። ራስ መሆን ተማሪ፣ ማንም ወጣት ራሱ መሆን እንዳለበት አላማውን ማወቅ እንዳለበት የትኛውም ነገር መጥቶ ካሰቡበት ካለሙበት መንገድ እንዳያስታቸው አቅጣጫ ማሳየት ነው ያሰብነው። በእርግጥ ወጣት ብቻ አይደለም እዚህ ጋር የተጠራው፣ ቤተሰብም አለ፣ የሀገር ሽማግሌዎችም አሉ፣ የሀገር ታዋቂ ሰዎችም አሉ። ስልጠና ብቻም አይደለም፣ የምንወያይበት ጊዜም አለ። እነዚህም እንዲመክሯቸው ነው፣ ራሱን መሆን እንዳለበት እንዲያሳዩቸው ነው። ስለዚህ የራሴ አላማ መያዝ አለብህ ልኖር ይገባል ምን አጀንዳ ነው ይዘን የቀረብ ነው። ምክትል ፕሬዚዳንቷ ወጣቱ ዓላማ ኖሮት ለራሱ ቤተሰቡና ለወገኑ እንዲሁም ለሀገሩ ባለበት የስራ ዘርፍ ሁሉ ጠንክሮ መስራትና ችግሮች ቢከሰቱ እንኳ የመወያየት ባህሉን በማዳበር ለዓላማው መሳካት መታገል አለበት ብለዋል። በውይይቱ ላይ ጥናታዊ ጽሑፍ ያቀረቡት ረዳት ፕሮፌሰር ምህረቱ ሻንቆ ለሀገሪቱ ግንባታ ወጣቶች ከፍተኛ ሚና እንዳላቸው ጠቅሰው

ደገጎ ሚል ለማን አባትን በርባች ስጀልካ በወጣቱ ላይ መስራት አለብን። በወጣቱ ላይ መስራት የፖለቲካ ስራ አይደለም፣ የሀገር ጉዳይ ነው። በሁለት እግሩ የቆመ ወጣት ያስፈልገናል። ማናችንም ራሱን ያልቻለው ወጣት ለፖለቲካ ስራ መጠቀም የለብንም። መንግስት፣ የፖለቲካ ድርጅቶችም ሆኑ ሁላችንም ይህ ወጣት እንዴት ሀገሩን ሊጠቅም ይችላል በሚለው ጉዳይ ላይ መስራት ይኖርብናል። ወጣቱ መጀመሪያ የቤተሰቡን ውለታ መመለስ አለበት። ከዚያ ወደ ሀገርና አለም ያልፋል። ለራሱ የማያስብ አላማ የሌለው በእውቀት ያልተገነባ ወጣት ለማንም አይጠቅምም። ወጣቱ ራሱን እንዲችል የሚኖርበትን አላማ እንዲያውቅ ማድረግ አለብን። ተስፋ መቁረጥ የለብንም። ወጣቱ ጠፍቷል፣ ወጣቱ ስራ የለውም፣ ለሱስ ተጋለጠ ብለን ከማውራት ከዛ ነገር የምናላቅቅበት ሁኔታ ላይ መስራት ይኖርብናል። ገሩ ዴቪሱ ዳፎጀ ወጣት ዳንኤል ኪኔ ሰላምን በማስፈን ረገድ ከእርሱ የሚጠበቀውን ሚና ካብራራ በኋላ ከሌሎች ወጣቶች ጋር ስለ ጉዳዩ ለመምከር ፍላጎት እንዳለው ገልጿል። ለነገድ ተሳትፏችን ተምረን ጥሩ ቦታ ደርሰን እንደገና ደግሞ ለሀገሪቷ ጠንቅ እንዳንሆን ጥሩ ጥሩ ፍሬዎችን ተገንዝቤያቸዋለሁ። ከነኛ የሰማነውን ላልሰሙት ጓደኞቻችንን፣ እንዲሁም እየጠፉ ያሉት ጓደኞቻችንን ከመንገድ ላይ ለመመለስ የሚያስችለውን ትምህርት ነው ዛሬ ያገኘናቸው። በአብዛኞቻችን ወጣቶች ቄሮን እንባላለን። በእንደ አይነት ነገር ላይ መንገድ እየዘጋን ነበረ። ተጎጂው እኛ መሆናችንን አውቄ ከዚህ ትምህርት ትልቅ ትምህርት ወስጄ ነገ መንገድ የሚዘጉ ጓደኞቼን አልባሌ ቦታ የሚቆሙ ጓደኞቼን ለመመለስ ፈልጋለሁ። ወጣት አማኑኤል ግርማም በበኩሉ ስለ ሰላም አስፈላጊነት ገልጾ ለመንግስት መልእክት አስተላልፏል። ሰላም ከሌለ እድገት የለም። ሰላም ሲኖር ንተምረን ሰርተን የምንገባው። ሰላም ከሌለ መስራትም መማርም አይቻልም። ስለዚህ እንደ ወጣት የአንተ ሚና ምንድን ነው? ሰላም እንዲመጣ በማድረግ የኔ ሚና ሰላም እንድመጣ ስለ ሰላም ማውራት አለብን። እኛ ሁላችን ቀሮንን አይደለም፣ መንገድ እየዘጋን ነበር። ከዚህ በፊት ያመጣነው ለውጥ የለም። እኛ እየተጎዳ ነው። ከዚህ በኋላ ሰላም ማምጣት አለብን፣ ሰላም ማምጣት አለብን ምናም ብዬ ነው የምንመክረው። መንግስት ከኛ ጋር ብመካከር ከኛ የሚያገኘው ነገር አለ። ስለዚህ ሰላም ልናመጣ እንችላለን ከመንግስት ጋር ሆነ። መንግስት በሩቆ ነው ወጣቱን ከምሸሽ ቀርቦ ወጣቱ መዋያ አለበት። ምሎኔ ለአሜሪካ ድምፅ ናኩር መልካ ከነቀምቴ ናክሮ ዘገባው፣ እናመሰግናለን። አሁን ደግሞ ወደ አዲስ አበባ ነው መለስ የምንለው። የኢትዮጵያ ሳተላይት ቴሌቪዥን ኢሳት ለትርፍ የማይሰራ የመገናኛ ብዙኃን ድርጅትና የሕዝብ ተቋም እንደሆነ ተገለጸ ሲል ይንደረድራል መለስካቸው አምሀ ከአዲስ አበባ ያጠናቀረው ዘገባ። የድርጅቱ ዋነኛ ፈተናዎች ግን የገንዘብና የጋዜጠኛ እጥረት እንደሆነም የኢሳቱ እውቅ ጋዜጠኛ አስታውቋል ይለናል መለስካቸው። ዛሬ አገራቸው እንደገቡ ጋዜጣዊ መግለጫ የሰጡት በአውሮፓና በአሜሪካ የተለያዩ ስቱዲዮዎች የሚያገለግሉ የኢትዮጵያ ሳተላይት ቴሌቪዥን ኢሳት ጋዜጠኞች ድርጅታቸው ያሉበትም ተግዳሮቶች በመቋቋም አገልግሎታቸውን በአዲስ መንፈስ ለመቀጠል ፍላጎታቸው እንደሆነ ገልጸዋል። በተለይ አቶ አበበ ገላው በመግለጫው ላይ እንዳብራሩት ይህ በአዲስ አበባ የመጀመሪያው የኢሳት የአደባባይ ኩነት ነው። ጋዜጠኞች ካነሷቸው ጥያቄዎች መካከል ኢሳት እንደ አንድ የመገናኛ ብዙኃን ድርጅት ባለቤትነቱ የማን ነው የሚል ነበረ። አቶ አበበ ገላው ለዚህ ምላሽ ሰጥተዋል። የማን ነው የሚለው ነገር ኖን ፕሮፊት የሆነ ነገር ምችም ከሁሉ በላይ ኮዙ ነው የተመዘገበበትና የሚንቀሳቀስበት ኮዝ ነው ትልቁ ነገር። ከበስተጀርባ እኛ ጋዜጠኞቿ አለን። የተለያዩ ከኛ ጋር ደግሞ በህብረት በፓርትነርሺፕ የሚሰሩ የተለያዩ ወገኖችና ድርጅቶች አሉ። በዚህ በሀገር ቤትም አሁን የወሰንነው እንደ ኖን ፕሮፊት ተመዝግበን የፐብሊክ ሚዲያ ሆነ ለመቀጠል ነው ያሰብነው ይሄ እንግዲህ የመጀመሪያው ፌዝ ነው ከዛ ባሻገር ግን ኢሳት ራሱን ችሎ የሚንቀሳቀስበት የንግድ ተቋም መሆን ካስፈለገው በጥናት ላይ ተመርኩዞ ውሳኔዎች ተደርገው ብዙ ምክክል ተደርገው የወደፊቱን አቅጣጫ ደግሞ እንወስናለን አሁን ግን ለጊዜው በዚህም በሀገር ቤት ለመንቀሳቀስ የወሰንነው ፋማ ያልሆነ ህዝባዊ ተቋም ሆኖ እንደሚንቀሳቀስ ነው። ላለፉት ስምንት ዓመታት ኢሳት ከኢትዮጵያ ውጭ በሳተላይት በሚያሰራጫቸው የቴሌቪዥን እና የሬዲዮ ዝግጅቶች የተለያዩ ፈተናዎች ሲያጋጠሙት እንደቆየ ጋዜጠኞቹ ተናግረዋል። በተለይ ዛሬ ወደ ሀገር ውስጥ ከገባ ወዲያ ያሉት ዋና ዋና ተግዳሮቶች ምንድናቸው? የሚል ጥያቄ ከጋዜጠኞቹ ተሰንዝረዋል። በዋሽንግተን ዲሲ ስቱዲዮ ከሚያገለግሉት ጋዜጠኞች መካከል አቶ ሲሳይ አጌና ለዚህ መልስ ሰጥተዋል። የኢሳት ተግዳሮት ዘርፈ ብዙ ነው። ከጋዜጠኛ እጥረት ጨምሮ በርካታ ጉዳዮች ልናነሳ እንችላለን። የሁሉም ነገር ድምር ጋር ስንሄድ የፋይናንስ እጥረት ነው ዋናነት። የኢሳት ፈተና ከፋይናንስ ጋር የተያዘ ነገር ነው። ይህንን የፋይናንስ ችግር ለመሙላት ከዚህ ቀደም በነበረ ሁኔታ መቀጠል ነው ያለበት፣ ወይስ ሌላ አሰራር መከተል አለብን በሚል በዚህ ረገድ በዋናነት ጥናቶች እየተካሄዱና ስራዎች እየተሰሩ ስለሆነ ከዛ ጋር ያያይዘን ልንመለከተው የምንችለው ነገር ይመስለኛል። ወንድማገኝ ያነሳው ጫናና ተጽዕኖ የወረታባችሁ ምን ታደርጋላችሁ የሚለው እኛ ላይ አይደለም። ማንም ላይ የትኛውም የሚዲያ አካል ሰው ላይ አፈና እርምጃዎች የሚወሰዱ ከሆነ ለዛ መቆም ካልቻልን በሚዲያ ውስጥም ሰዎች ነፃነትም ሀሳብን ለመግለጽ ነፃነትም መቆም የምንችል ሰዎች አይደለንምና ከኢሳት ጋር ብቻ የተያዘ ሳይሆን ትላንት የነበርንበት ያ ምዕራፍ እንዲዘጋ እንጂ እንደገና ተመልሶ ሌሎች በዛ መልክ እንዲመጡ እድልም መሰጠት ስለሌለበት ለአንድም ግለሰብ ቢሆን መብቱ ለነፃነቱ በታፈነ ቁጥር እንጮህለታለን እስከ መጨረሻው ድረስም የምንቀጥልበት እንትን ነው። ጋዜጠኞቹ በኢትዮጵያ ለተጀመረው ለውጥ ድጋፋቸውን የገለጹ ቢሆንም ስህተቶችንና ጉድለቶችን በማስረጃ በማስረገፍ እንደሚነቅፉ ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በናይጄሪያ ነገ ቅዳሜ በሚካሄደው ፕሬዝዳንታዊ ምርጫ ከሚወዳደሩት ሁለት ዋናዎቹ ለፖለቲካም ሆነ ለፕሬዝዳንታዊ ውድድር አዲሶች አይደሉም። ፕሬዝዳንት ሙሐማዱ ቡሃሪ እና ተወዳዳሪያቸው አቲኩ አቡበከር በማን በማሸነፍ ደረጃም የተቀራረበ ቦታ ያላቸው ሲሆን የሚወዳደሩባቸው ነጥቦችም የተቀራረቡ እንደሆኑ የአሜሪካ ድምፅ ራዲዮ ዘጋቢ አኒታ ፖል ከጆሃንስበርግ ዘገባ ልካለች። አዳነች ፍሳጌ አቀርበዋለች። ሰባ ስድስት ዓመት ዕድሜ የሆናቸው መሐመዱ ቡሃሪ ከአራት ዓመታት በፊት ሥልጣን ላይ የወጡት የናይጄሪያን የጸጥታ ሁኔታንና በነዳይ ዘይት ላይ የሚተማመነውን የሀገሪቱ ኢኮኖሚ ለማሻሻል እንዲሁም የተስፋፋውን ሙስና ለመታገል ቃል በመግባታቸው ነበር። የሰባ ሁለት ዓመት ዕድሜው ተወዳዳሪያቸው አቲኩ አቡበከር በምክትል ፕሬዝዳንትነት ያገለገሉ ነጋዴ ሲሆኑ ተመሳሳይ ነጥቦችን ይዘው ዘመቻ እያካሄዱ ናቸው። የናይጄሪያን ሁኔታ ለአስርተ ዓመታት ያህል ሲያጠኑ የቆዩት ተንታኝ ጄሊያን ፓርከር ታዲያ የሁለቱም ዋናዎቹ ተወዳዳሪዎች የዘመቻ ነጥቦች ተመሳሳይነት መራጮችን ሊያሰልች ይችላል ይላሉ። እነዚህ በምርጫው የቀዳሚነት ቦታ የያዙ ተወዳዳሪዎች ለአስርተ ዓመታት ያህል በፖለቲካ የቆዩ ናቸው። ለፕሬዝደንትነት ሲወዳደሩም የመጀመሪያ ጊዜያቸው አይደለም። የሁለቱም በድምር አስር ጊዜ ተወዳድረዋል። ሁለቱም ተወዳዳሪዎች የጸጥታ ሁኔታ መጠናከር ላይ ጫን አድርገዋል፣ በተለይም በሀገሪቱ ሰሜን ክፍል በእስላማዊ አማጽያን ላይ የሚካሄደውን ትግል አስመልክቶ የኢኮኖሚው ዘርፍ በነዳጅ ዘይት ላይ ብቻ መተማመኑ ቀርቶ አይነቱ እንዲሰፋ ለማድረግ ቃል ገብተዋል። በናይጄሪያ ወሳኝ በሆነው ሙስና ላይ ያላቸው አቋም ተመሳሳይ ቢሆንም ታሪካቸው ይለያያል። ቡሃሪ ከሙስና ንጹሕ የሆነ አስተዳደርን ዋናው እምነታቸው አድርገው ያቀርባሉ። በሀገሪቱም ከሙስና ንጹሕ ተደርገው ይታያሉ። ይሁንና ከአሜሪካ ድምፅ ጋር ባደረጉት ቃለ መጠይቅ ሙስና ከናይጄሪያ ገና አልጠፋም ከሚሉት ጋር ይስማማሉ። ምንጊዜም ቢሆን ጉቦ ለመስጠት ዝግጁ የሆኑ ሰዎች አሉ። ይሁንና ነገሩ ልክ እንደ ወታደራዊ እንቅስቃሴ ነው። ጉቦ ሲቀበል የተገኘ ሰው ይያዛል። ተከታዮቻቸው አቲኮ የሚሏቸው አቡበከር ግን በሙስና ይታማሉ። ከአሜሪካ ድምፅ ጋር ባደረጉት ቃለ መጠይቅ ግን ሙሰኛ አይደሉም በማለት አስተባብለዋል። ሙስናን አጥብቀው እንደሚታገሉም ተናግረዋል። ሕጎቹን ማጠንከርና በሙስና ተግባር ውስጥ የሚገቡት እንዳያመልጡ የሚያስፈልገው ሂደት ጽኑ እንዲሆን ማድረግ ነው የሚያስፈልገው። በተጨማሪም በሙስና ተግባር የሚከሰሱት ሰዎች በፍጥነት እንዲዳኙ ማድረግ ግድ ይላል። በሌላ በኩል ደግሞ መራጮዎች የቡሃሪን የጤና ሁኔታ እሳቤ ውስጥ ሊያስገቡ እንደሚችሉ ፓርከር ገልጸዋል። በመጀመሪያው የፕሬዚዳንትነት ስልጣናቸው ወቅት ለበርካታ ወራት ያህል በውጭ ሀገር ሲታከሙ እንደነበር የሚታወቅ ነው። ህመማቸው ምን እንደሆነም አልተገለጸም። የቡሃሪ ጤንነት ጉዳይ በቀላሉ የሚታይ አይደለም። በናይጀሪያ ለሚተማመኑ በርካታ ሰዎች ትልቅ ስጋት ነው። በፕሬዝዳንትነት ስልጣናቸው ሊዘልቁ ይችላሉን፣ ለሀገሪቱ የፖለቲካ መረጋጋት ምን እንድምታ አለው፣ የሚሉ ጥያቄዎች መነሳታቸው አይቀርም። ያም ሲባል ቡሃሪ ተወዳጅነት ባላቸው ምክትል ፕሬዝደንት አልዮሚ ኦዲምባጆ ሊተኩ እንደሚችሉ ፓርከር ሳያወሰላለፉም ቡሃሪ ስልጣናቸውን ለምክትላቸው ለማስረከብ ቢገደዱ ብቃት ያላቸው ምክትል ፕሬዚዳንት እንዳሉ እናውቃለን። በጣም ጎበዝና ብርቱ፣ ለቢዝነስ መልካም አመለካከት ያላቸው ወጣት መሪ ናቸው። ሰላም በሌለበት ኒጀር ዴልታ ክልል የሰላም ድርድር ለማካሄድ የቻሉ ናቸው። ባለፈው ታህሳስ ወር ቡሃሪ በህይወት የሉም በተመሳሳይ ሰው ነው የተተኩት የሚለውን ወሬ አስተባብለው ነበር። ስለ ጤንነታቸው ሲናገሩም እየበረታሁ ነው ብለዋል። አድማጮች የምትከታተሉት በ22፣ በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። ስርጭቱም እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር ያገኘናቸው አስተያየቶች ሊደመጡ አይችሉም። ጊዜ የለንም። ከዛን ዘልና ወደ ምን እንሄድ ምን ይመስላል እዚህ ሰዓት ላይ ሙዚቃ ሙዚቃ ደግሞ የአርብ ምሽት ምርጥ ዜማ ነው የተመረጠው ለሳምንቱ የረፍት ጊዜ መጀመሪያ የሚስማማ ዜማ መርጃ ያለው ማነው ማነው ማነች ሮፍናን ነው ማናቸው ነጸብራቅ እያለ ወጣት ነው አዲስ ድምፃዊ የመጽሔት ቀጠሮ የተያዘለት ነጸብራቅ እያለ ይጫልእንግኛ እስኪ አገባቡንም ስማ። ምናልባት እንደውም ለየት ያለ ኢትዮጵያዊነት ቀለማቸው ጎላ ያለ ይመስለኛል። ቆም

I see Jerry አዲስ ሰዓት ፈልግ። በግድ የሚያስጨፍሩ ሙዚቃ መጣ። ይህን ሰው አናግረኸዋል? ቀጠሮ ሀሳብ ተይዞለታል። ሮፍናን የአመቱ ምርጥ ዜማ በሆነ ጊዜ ዜናውን ዘግበን ነበረ ታስታውስ እንደሆን በመጽሄት ሮፍናን ማለት ምን እንደሆን ጠይቅልኝ። ሲመጣ ቢጠየቅ ይሻላል አይመስልህም? ለሁሉም ግን ለግሩም ዜማው እናመሰግናለን። አድማጮች፣ ወደ ሁለተኛው አጋማሽ በቀጥታ ዘልቀናል። አሁን ቀዳሚው የሁለተኛው አጋማሽ ዝግጅታችን በዩናይት ስቴትስ ሲታገዝ የነበረው የሻህ ሙሐመድ ሬዛ ፓብላቪ መንግስት ወድቆ እስላማዊ ሪፐብሊኩ የተወለደበትን የኢራን አብዮት አርባኛ ዓመት ያስታውሳል። ለ14 ዓመታት ፈረንሳይ ውስጥ በስደት የቆዩት ታላቅ መሪ አያቶላ ሮሆላ ሐሜኒ ወደ ኢራን የተመለሱት በአብዮቱ ወቅት መሆኑንም ይገልጣል። ለመጀመሪያ ጊዜ በምርጫ አሸንፈው የተመረጡትና ኋላ በሀሜኒ ከስልጣን የተወገዱት ፕሬዚዳንት ለአሜሪካ ድምፅ ሲናገሩ እርሳቸውና ሌሎች ብዛት ያላቸው አብዮታውያን አዲስ አምባገነን ስርዓት ለመመስረት ማቀዳቸውን ፈጽሞ ባልገመቱት በአያቶላ እንደ ተከዳን ይሰማናል ነው ያሉት። ለአሜሪካ ድምፁ ኤድዋርድ የራኒያን ከካይሮ ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን ክፍሌ ይዞ ቀርበዋል። እንደ አውሮፓውያን ዘመን አቆጣጠር የ1979ኙን የኢራን አብዮት ለሚያስታውሱ አያቶላ ሆሜኒን ይዞ ከፓሪስ የመጣው አውሮፕላን የሻህ ሞሐመድ ሬዛ ፓህላቪ አገዛዝ መውደቁንና ለእስላማዊ ሪፑብሊኩ አዲስ አስተዳደር መመስረት መንገድ መጥረጉን እንዳሳየ ይገነዘባሉ። አቡልሐሰን ባኒሳድር በኢራን የመጀመሪያው በምርጫ ያሸነፉት ፕሬዚደንት በዚያ ታሪካዊ ከፓሪስ ቴህራን በረራ ውስጥ ነበሩ። አውሮፕላኑ ቴህራን ማህራባድ አየር ጣቢያ እንዳረፈ የተሰማቸውን ስሜት ለአሜሪካ ድምፅ አካፍለዋል። አቦል ሐሰን በፈረንሳይኛ ቋንቋ ያሉት፣ በአያቶላ ሆሜኒ የተዘጋጁት የአብዮቱ ግቦችና መርሆዎች ኢላማቸውን ይመታሉ ብለን ተስፋ አድሮብን ነበር ሙሉ በሙሉም ተቀብለነው ነበር። ሌላው ደግሞ አያቶላ ወደ ሀገራቸው ለመመለስ በሚፈልጉ ኃይሎች ላይ ሁሉ እንቅፋት ይሆናሉ የሚል ነበር። ለመሆኑ ሆሜኒ አዲስ አምባገነን አገዛዝ ሸሀይት ሙስሊሞች አካባቢ የመመስረት አዝማሚያ ሲያሳዩ ተገርመው ነበር ተብሎ ለቀረበላቸው ጥያቄ አቦልሐሰን ባኒሳድር ሲመልሱ አንድ የሃይማኖት መሪ ለሕዝብ ይዋሻል ብሎ ማሰብ አይቻልም ብለዋል። አቦል ሐሰን አክለውም የሃይማኖት መሪዎች አይዋሹም፣ ለራሳቸውም ስልጣን አይሹም። ምክንያቱም በኢራን ታሪክ የሃይማኖት መሪዎች ሚና ስልጣን ላይ ያሉትን በተለይ አምባገነኖችን የመተቸቱን ቅድሚያ መውሰድ ነው። ስለዚህ አሉ፣ አቦል ሐሰን በፈረንሳይና ሩሲያ እንደ ታየው ሁሉ በዚያን ጊዜ ሌላ አምባገነን ከአብዮቱ በኋላ ይመጣል ብዬ አላሰብኩም ብለዋል። አብዮቱን ተከትሎም በከፍተኛ የህዝብ ድምፅ በፕሬዝደንትነት እንዴት እንደተመረጡ ባኒሳድር ያስታውሳሉ። ሆሜኒ በአውሮፕላኑ አብረዋቸው ይጓዙ ለነበሩ ሰዎች ሲናገሩ ከኢራን 38 ሚሊዮን ህዝብ 35ቱ በአንድ ጉዳይ ላይ አዎን ብሎ ቢስማማ እኔ እምቢላለሁ ብለዋል። በኢራን አብዮቱ ከተጀመረ ውራት በኋላ አዲሱ ሕገ መንግሥት ረቆ ፓርላማው አጸደቀው። ያኔም ባኒሳድርና ጓደኞቻቸው ሆሜኒ ሥልጣን ለሕዝብ የማስረከብ ምንም ዐይነት ፍላጎት እንደሌላቸው ተረዱ። ሆሜኒ ይልቅስ ሥልጣኑን ለብቻቸው መያዙን መረጡ። አያቶላ ሆሜኒ በዚያን ጊዜ እርሳቸውን ከፕሬዝደንትነት አባረው ሥልጣኑን ሁሉ ራሳቸው ሊይዙ የቻሉት ከ1980 እስከ 1988 ዓ.ም ድረስ ለስምንት ዓመታት ከኢራቁ ሳዳም ሁሴን ጋር ብዙ ሕይወትና ንብረት የጠፋበትን ጦርነት በማካሄዳቸው ነው። ያ ጦርነት ባይኖር ኖሮ ሆሜኒ ሥልጣን ለመያዝና እኔን ለማስወገድ ፈጽሞ አይችሉም ነበር ሲሉ ባኒሳድር አብራርተዋል። ማህሩድ ሆሳኒ ሻሁ ከሥልጣን ሲባረሩ በለንደን የኢራን ፕሬስ አታሼ ነበሩ። ለአሜሪካ ድምፅ ሲናገሩ ሻሁን ከሥልጣን በማባረር አብዮቱ ይሳካል ብዬ አላምንም ነበር ብለዋል። የአገዛዙ መውደቅ ወይም ሻሁ አገር ጥለው የመውጣታቸው ሁኔታ ፈጽሞ አልታየኝም ነበር። አዲሱ እስላማዊ ሪፐብሊክ ተመስርቶ ለአርባ ዓመታት ይዘልቃል የሚል እምነትም አልነበረኝም። በሜርዳድ ኮንሳሪ አስተያየት የሺ ዘጠኝ መቶ ሰባ ዘጠኙ የኢራን አብዮት በቀላሉ የሚገለጸው ከሀገሪቱ የመገበያ ገንዘብ ላይ ከእያንዳንዱ ዐሥር ዓመት አራት የዴሲማል ነጥብ በማንሳት ነው። ዛሬ የዩኤስ ዶላር ከአርባ ዓመታት በፊት ከነበረው ሁለት ሺ ጊዜ ይበልጣል። ይህ ምን ማለት ነው? ባጭሩ፣ የኢራን ሕዝብ ያሳለፈው ሥቃይ መገለጫ ነው የኢራን ሕዝብ ላልተረዳው ለአዲሱ የፖለቲካ ሥርዓት እጁን መስጠቱ ያስከተለው ውጤት ነው። የሁሳኒ ክርክር የኢራን ሕዝብ በመጨረሻው አብዮት ባለመደሰቱ ዛሬ ላይ አዲስ ነገር ለማየት እንዲፈልግ አድርጎታል የሚል ነው። ከትላንት በስቲያ በታሰበው አርባኛው ዓመት የኢራን አብዮት ፕሬዚደንቱ ሐሰን ሩሃኒ ቴሕራን ለተሰበሰቡ ሰዎች ባደረጉት ንግግር የሀገሪቱ ጠላቶች ሰይጣናዊ ሲሉ የጠሩትን ግባቸውን አይመቱም ብለዋል። ሰልፈኛውን በበኩሉ ሞት ለአሜሪካ ሞት ለእስራኤል ሲል መፈክር አሰምቷል። ዩናይትድ ስቴትስ ባለፈው ዓመት ከኑክሌር ስምምነቱ ራሷን ማግለሏና በኢራን ላይ ተጽዕኖ ለማሳደር ጠንካራ ማዕቀቦችን መጣሏ ይታወሳል። ወደ ቀጣዩ ዘገባ እናልፋለን። በኢትዮጵያ የሴት ልጅ ግርዛት የሴቶች ሰብአዊ መብትና ስነ ልቦና ፈተና እንደሆነ ቀጥሏል ሲል ይንደረደራል። የአዋሳው ዘጋቢ ዮናታን ዘብዴዮ ሲያጠናቀረው ዘገባ ከሃይማኖትና ከባህል ጋር መያያዙም የሚገረዙ ሴቶች ቁጥር እንዳይቀንስ ዋና ምክንያት እንደሆነም ይገልጣል። በኢትዮጵያ ሴቶች ሕፃናትና ወጣቶች ሚኒስቴር በተዘጋጀው በዚህ ስብሰባ ላይ የጎሳ መሪዎች፣ አገር ሽማግሌዎች፣ የሃይማኖት አባቶችና ከሁሉም ክልሎች የተውጣጡ ውሳኔ ሰጪ አካላት የተሳተፉበት ስብሰባ ከየካቲት 6 እስከ 7 2011 ሐዋሳ ውስጥ መካሄዱንም ጠቅሷል። ወደ ዘገባው የኢትዮጵያ ሴቶች ሕፃናትና ወጣቶች ጉዳይ ሚኒስትር ወይዘሮ ያለም ጸጋይ እንዳሉት በአንዳንድ ክልሎች መሻሻል ብታይም የሴት ልጅ ግርዛት ለሴቶች ሰብአዊ መፍሰትና ስነ ልቦና ጉዳት ምክንያትና ፈተና እንደሆነ ይቀጥሏል። እድሜያቸው ከ15 29 ከሚሆኑ ሴቶች ውስጥ 47 ከመቶ ወይም ወደ ግማሽ የጠጉ ሴቶች አሁንም ኢትዮጵያ ውስጥ ይገረዛሉ። እድሜያቸው ከ15 በታች የሆኑ ታዳጊዎችም በቤተሰብና በማህበራዊ ጫና ከመቶ እጅ 16ቱ ይገረዛሉ ብሏል። ባለፉት 20 ዓመታት የሴት ልጅ ግርዛትን ለማስቀረት በተደረገው ጥረት በከተሞች የመቀነስ አዝማሚያ ብታይም የተፈለገው เราแต่ละตัมบล่วน በጾታ እኩልነት አለማመን የሴት ልጅ ግርዛትን እንደ ባህል መቀበል ከሃይማኖት ጋር ማያያዙ ገራጆች ግርዛትን እንደ ገቢ ምንጭ መውሰድ ና የህግ እውቀት ማነስ ምክንያቶቹ ናቸው ብሏል ሚኒስትሯ። ስለዚህን ነገር ለሴቶች የሚሰጠው የአናሳ ትኩረት ነው ምክንያቱ። ለዚህን ደግሞ ለብዙ ጊዜ በህብረተሰባቸው የኖር አሳሰብ ስለሆነ ይህን ለመቅረፍ በጣም ከፍተኛ ንቅናቄና ስራ ያስፈልገናል። በሴቶች ላይ የሚደርሰው ይስባዊ ተግባር ነው። ህገ መንግስት ይጥሳል። መብታቸው፣ ክብራቸው ሁሉም ነገር የሚጥስ ነው። ስለዚህህን ነገር ሁሉም ህብረተሰብ ግንዛቤ ፈጥሮ የሴት ልጅ ግርዛትን የሚቃወም ህብረተሰብ ለመፍጠር ነው በተለይ በምስራቅ ኢትዮጵያ አካባቢዎች እስከ 99 ከመቶ የሚሆኑ ሴቶች የተገረዙ መሆናቸውን ተናግረው ያለእድሜ ጋብቻ ና ግርዛትን በሚቀጥሉት አምስት ዓመታት ለማስቀረት የሚያስችል ፍኖተ ካርታ እየተዘጋጀ መሆኑን ገልጸዋል። ፍኖተ ካርታ የሚያሳየውም እሱ ነው። በተለይ ከፍተኛ ቁጥር ያለባቸው አካባቢዎች ልዩ ትኩረት ያደርጋል ፍኖተ ካርታ ራሱ ማለት ነው። በተለይ ባልተማሩ ሴቶች ነው ይህንን ቁጥር የሚበዛው። ዝቅተኛ ኑሮ ባለባቸው ሴቶች ነው ይህንን ድርጊት የሚበዛው ና እነሱን የህብረተሰብ ክፍሎች በማስተማር ይህንን ድርጊት እንድንቀንሰው ነው ዋና ትኩረታችን። ስለዚህ አሁን በሁሉም አካባቢዎች እኩል መራመ መጠመድ አለብን ብለን አናስብንበት በፍኖተ ካርታውም የተሰራለት ስራና በጀትም ዳይሬክሽንም እንደዛ ነው። በተለይ በአፋር፣ ሶማሌ፣ ሀረሪ እንደዚህ ክልሎች የተለየ ትኩረት አድርገን እንሰራለን ብለን ነው እያሰብን ያለን። በዘርፉ ሰፊ ጥናትና ምርምር ያደረገው የኢንተር አፍሪካ ኮሚቴ በሚጫሩ አይ ኤ ሲ ዲሬክተር ዶክተር ሞርሳንዳ ከያቴ ኢትዮጵያን ጨምሮ በአፍሪካ 29 ሀገራት የጎጂ ልማዳዊ ድርጊት ተጠቂ ናቸው ብሏል። እነዚህን ሀገራትን በመቶኛ ከፋፍሎ በሶስት ደረጃ አስቀምጧቸዋል። እንደ ዶክተር ሞርሳንዶ ጥናት ከ85 በመቶ በላይ በስፋት ግርዛት የሚፈጸምባቸው አገራት ተብሎ ተዘረዘሩት ጅቡቲ፣ ግብጽ፣ ኤሪትራ፣ ጊኒ፣ ማሊ፣ ሴራሊዮን፣ ሱዳንና ሶማሊያ ሲሆኑ በሁለተኛ ደረጃ የተቀመጡና ከ25 እስከ 85 ከመቶ ሴቶች የሚገረዙባቸው ሀገራት ኢትዮጵያ፣ ቡርኪና ፋሶ፣ ኮትድባርና ሌሎች የምዕራብ አፍሪካ ሀገራት ናቸው ብሏል። የተሻሉ የሚባሉ ነገር ግን ችግሩ አሁንም ያለባቸው በማለት ካሜሩን፣ ጋና፣ ኮንጎ፣ ናይጄሪያና በመካከለኛው አፍሪካ የሚገኙ አንዳንድ ሀገሮች ናቸው ብሏል። ዶክተር ሞርሳንዳ በጥናታቸው በአፍሪካ ከ13000 በላይ ጎጂ ልማዳዊ ድርጊቶች እንዳሉ ጠቅሰው 12 ሺዎቹ በሴቶች ላይ ብቻ የሚፈጸሙ ናቸው ብሏል ብሏል ድርጊቱን ማስቀረት የሚቻለው የሃይማኖት አስተምሮና በቂ የህግ ማዕቀፍ በቅንጅት መስራት ስችል ብቻ ነው ብሏል እንደ ኤሮፓውያን አቆጣጥር በ2025 ኢትዮጵያን የሴት ልጅ ግርዛት የማይኖርባት አገር ለማድረግ ውጥን ተይዞ የተሰራ ቢሆንም የአፈጻጽም ደረጃው ይህንን እቅድ ለማሳካት የሚያስችል ደረጃ ላይ ያለመሆኑን ተጨባጭ ሁኔታዎች ያሳያሉ ተብሏል ከአፋር ክልል የተሳተፉት አቶ መሐመድ አምር የሴት ልጅ ግርዛት ተደግሶ ከሚፈጸምበት ሁኔታ ቀንሶ አሁን በድብቅ ሴቶች እየተገረዙ መሆናቸውን ገልጿል ግንዛቤ ካለመኖር የተነሳ ከባህልና ከእስልምና ሃይማኖት ጋር ስለሚያያይዙት በገጠ ሚኒስተር ቀበላት እና አርብ ወታደሮች አካባቢ በስፋት እንደሚፈጸም አስረድቷል። ቀንሷል እንላለን ግን በተፈለገበት ደረጃ አልደረሰም። በጣም በአፍሪካ ደረጃ ራሱ በኛ አካባቢ ነው በስ በጣም በጣም ስር የሰደደ ስል ነበረ ነው። እና የእኛ ሚና አስፈላጊ ነው። አገር አቀፍ የጸረ ሴት ልጅ ግርዛት ንቅናቄ የሴት ልጅ ግርዛትን የማይታገስ ማህበረሰብ ይንፈጥራለን በሚል ሀሳብ ከካት 6 ከ7 2011 ዓ ም በአዋሳ ከተማ ተደርጓል። በንቅናቄው ላይም የጎሳ መሪዎች፣ የአገር ሽማግሌዎች፣ የሃይማኖት አባቶችና ከሁሉም ክልሎች የተወጣጡ ውሳኔ ሰጪ አካላት ተሳትፈውበታል። በዚህ ንቅናቄ መድረክ ላይም የተገረዙ ሴቶችን ስቃይ በመገንዘብ አባት እናትና ወንድሞቻቸው እንድታደጓቸው በአጽኖ ተጠይቋል። በዓለም በየአመቱ 3 ሚሊዮን ታዳጊ ሴቶች ይገረዛሉ። ከዓለም ሴቶች ደግሞ ከ100 እስከ 140 ሚሊዮን ሴቶች የተገረ የተቀረጹ ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብጂዎስ ሐዋሳም ዮናታን፣ እናመሰግናለሁ። ወደ ሌላው መደበኛ ቅንብር እናልፋለን። የአስተዳደር ወሰንና የማንነት ጥያቄዎች የዛሬው እሰጣ ገባ ርዕስ ነው። በያዝነው ሳምንት መጀመሪያ የአገሪቱ ህግ ሆኖ የጸደቀውን የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አዋጅ ጨምሮ በተለይ በአማራና በትግራይ ክልሎች መካከል ከድንበር ጋር ተያይዘው በተነሱትና በስፋትም እያከራከሩ ባሉ ህግ ነክ ጭብጦች ዙሪያ ትኩረት ያደርጋል። የምሽቱ ዘጠ ገባ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ቅዳሜ ምጥን ዝግጅታችን የቀረቡት ሁለት የህግ ምሁራን ለዛሬው ምሽት ክርክርም ተመልሰዋል። እንግዶቹ ራሳቸውን በሚያስተዋውቁበት እንጀምራለን። አቶ የማነ በትግራይ በክልሉም ሆነ ክልሉም በሚያስተዳድረው ፓርቲ በምክር ቤቱም እንደታየው አብላጫው ተቃውሞዎች ይሄንን ህግ ህገ መንግስታዊ አይደለም ህገ መንግስትን ይጥሳል የሚል መከራከሪያ ነው የቀረበው እና እርሶም እነኝህን ሀሳቦች እንደሚደግፍ ሰው እንዴት ነው ህገ መንግስትን የሚጥሰው? ጥሩ ያሉት ከዚያ በፊት የሰጠሁት ከዚህ በፊት የነበረው አተረጓጎም በተለያየ ሀይሎች የህገ መንግስቱ የቡድን መብቶች ላይ ትኩረት ያደርጋል፣ ግለሰቦች ላይ ትኩረት አያደርጉም የተባለበት ምክንያት የማንነት እና ወሰን ጉዳዮች ላይ ከብሔር ብሔረሰቦች አንጻር ከማንነት እና ከቋንቋ አንጻር አወሳሰኖች የክልልም ዞንም ብለን ወደ ስር ያሉት ስለሚሄድ ነበር። ቡድን ላይ ትኩረት አድርጓል የሚባለው መከራከሪያ ነበር። ያ የተባለበትም ህገ መንግስቱ በመዋቀርም በድንጋጌዎቹም ላይ በዛ መልኩ ግልጽ በሆነ መልኩ ስላስቀመጠ ይመስለኛል የሚል ነው እንጂ ይሰጣል የቤ ሀሳብ ድምዳን እየሰጠው እንዳልሆነ እና አቶ በላይ ያሉት አከራካሪ ሁኖ እያለም መሆኑ እውቅና ሰው በዛ ያን ግንዛቤ እንዳስገባ ሁ ቶስ አሉላ ለማስገንዘብ ነው። መልካም። እንዴት ነው ህገ መንግስቱን የምንጥሰው የሚለውን ጥያቄ ስንመለስ እንዳልኩት ህገ መንግስቱ ህገ መንግስት ይባል ያው፣ ሰዎች ናቸው የሰሩት። ትክክል ላይሆን ይችላል ሊስተካከል የሚችልበት በጊዜው በተሰጠ ህጉ ሲወጣ ራሱ ያን ህጉም ባወጡት በጣም ተስማምቶ ቢያወጡት ራሱ ትውልድ ይቀያየራል፣ ኢኮኖሚያዊ ማህበራዊ፣ ፖለቲካዊ ሁኔታዎች ይቀያየራሉ። ስለዚህ ህገ መንግስትም ሊቀየር የሚችል ጉዳይ እንደሆነ የታወቀ ነው። ቅዱስ መጽሐፍ አይደለም። ቅዱስ ቅራጭ መጽሐፍ ቅዱስ የምንለው ነገር አለ። ይሻሻል የጄኔሬሽን የትውልዶችን ጥያቄዎችን የመመለስ ያለበት ስለሆነ ለዚህም ህገ መንግስት እዚህ አንዳንዱ የትም ሀገር ብንሄድ ማሻሻያ አንቀጾች እንዴት መሻሻል እንዳለበት የሚያስቀምጡት። ስለዚህ ምንድን ነው ታዲያ በዚህ አሁን ባለንበት ግን በዚህ ትውልድ በዚህ ዕድሜ ምንድን ነው ይህ በቴሌኮሚሽኑ ገሚኝሰው የሚያደርጉት የሚለው አንደኛው የመጀመሪያውን ላስቀምጥ እንዳልኩት የማንነትና የወሰን ጉዳዮች እንደተመለከተ ይህ ይህንን ኮሚሽን እንዲፈታ ወይም ደግሞ አጥንቶ እንደተባለው ለምክረ ሀሳብ ይሁን የውሳኔ ምክረ ሀሳብ ለሚመለከተው ለፌዴሬሽን ምክር ቤትም ለጠቅላይ ሚኒስትሩም እንዲሁም ለህዝብ ኢትዮጵያ ምክር ቤት እንዲያቀርብ ያሳሰበው በሁለቱም ጉዳይ የአወሳትን የማንነት የድንበር በራሱን የማስተዳደር ና ጥያቄ ሶስት ጥያቄዎችን ሳያት እንዲሰጥ ጥናት አድርጎ ነው። ስለዚህ ምነዚህ ጉዳዮች ከዚህ በፊት መልስ ተሰጥባቸው ነበር በህገ መንግስቱ ወይስ አይደለም ነው የሚሆነው። ጥያቄዎች መልስ የተሰጠበት ሁኔታ ትክክል አልነበረም፣ ሌላ ጉዳይ ነው። በዛ ላይ የምንነጋገር እንችላለን። ትክክል አልነበረም ህገ መንግስት ያስቀምጠው

ስለዚህ ለኮሚሽኑ የተሰጡት ኃላፊነት በፌዴሬሽን ምክር ቤት ከተሰጠው ፌዴሬሽን ምክር ቤት ደግሞ ከስሩ ይህንን ጉዳዮች እንደምናውቀው የፌዴሬሽን ብሔር ብሔረሰቦች ተወካይ ነው። እያንዳንዱ የህግ ምሁር ላይሆን ይችላል፣ ታዋቂ ሰው ላይሆን ይችላል፣ በጣሪቅ ኛም ላይሆን ይችላል። ከስሩ ከህግ ባባዎች ዶም ምን ታንስ ለህገ መንግስት የህግ ጉዳይ ነው ተብሎ ስለሚታሰብ የህግ ሰዎች ከአስራ አንዱ ስምንት ሰዎች የሆኑበት፣ ሶስት ሌሎች አባላት ያሉበት ኮሚሽን ተቋቁማል። የህገ መንግስት አጣሪ ጉባኤ የሚባለው ግን ሀሳብ የውሳኔ ሀሳብ ሊሰጥ ፌዴሬሽን ቤት ውስጥ ከፈለገ የሚቀበለው ከፈለገ ደግሞ ውድቅ የሚያደርገው ተቋም ተቋቁማል። ይህንም እያለ ኦኬ ሌላ ተቋም ለማቋቋም አስፈለገ ነው። የሰራኋቸው ጥናታዊ ስራዎችም ባሳተምኳቸው የፌዴሬሽን ምክር ቤቱ ስራዎችን በአግባቡ እየሰራ እንዳልነበረ ይሄ ጥያቄ ውስጥ ሊቀርብ ጉዳይ አይደለም ወይ? ግልጽ ነው። እንዲሁም የግለሰቦች መብቶችን በተመለከተ በህገ መንግስት የተቀመጡት ከመተርጎም አንጻር በጣም የባሰየ ድክመት የነበረበት ነው። ከግሩፕ ወይ ከቡድን መብቶች የተሳለ እስከ ቅርብ ጊዜ ከአራት አመት በፊት ያሉት ብናይ የግለሰቦች መብቶች የግለሰብ መብት አስከብሮ መንግስትን የወቀሰበት የመንግስት አዋጅን ውድቅ ያለበት የህገ መንግስት ህገ መንግስት መብት የግለሰብ ይጥሳል ያለበት ምክንያት ላናገኝ እንችላለን። ከሶስት አመት ከአራት አመት ወይም አምስት በፊት ብንሄድ ማለት ነው አንድ ሶስት አራት ሰ ብናገኝ የብድን መብቶች ናሉ ሰርቶ ቢባል ስለዚህ ድክመት እንዳለ ነው። ስለዚህ ሁለት ነገሮች ነ ፌዴሬሽን ምክር ቤት ይህን ኃላፊነት የተሰጠው ስልጣኑ በአግባቡ ኃላፊነት ይፈጣል አቸ የተወጣ አልነበረም። ስለዚህ እንዲወጣ የነበረው አሰራር እንግዲህ ግልጽ ነው። የዲሞክራሲ ችግር የመጣን ችግር የምናምን ችግር ስንል ፌዴሬሽን ምክር ቤት የዚህ ችግር ሰለባ መሆኑ አይቀርም። እሱን አስወግዶ ተቋማ አሰራሩ ስትራክቸራዊ ተጠናክሮ እንዲሄድ ማድረግ አንዱ ጉዳይ ነው የሚሆነ ኦኬ። ስለዚህ ፌዴሬሽን ምክር ቤቱ የብሔር ተወካይ የሀላፊነት ነገር ግን እሱ ሸንቱ ዝቁና አግባብ ባለው መልኩ እንዲመልስ የሚያስችል መልኩ ማደራጀት ሁለተኛው ነገር ነው። መሰጠት አልነበረበትም ከተባለ ደግሞ ተቋም በአዋጅ የተቋቋመ በህገ መንግስት የተቋቋመ ስለሆነ ህገ መንግስቱን በማሻሻል ሌላ ተቋም ማቋቋም ይቻላል። ችግር አለ ከተባለ እኔ አሁን ፌዴሬሽን ምክር ቤት አግሮች የትዞተ ህገ መንግስት ኃላፊነት በአግባቡ በሚጠበቀው መልክ ይዘት የተወጣ ነው ለማለት አልደፍርም ነው። መልካም መልካም። ያለ ሌላ ተጨማሪ ጥያቄ አቶ በላይ በቀጥታ አቶ የማነ ባቀረቧቸው ሀሳቦች ላይ የእርስም መከራከሪያዎች ያቅርቡ። የአቶ የማነን ሀሳብ እንደጨበጥኩት አንደኛውና ትልቁ መከራከሪያ ለእንደዚህ አይነት ጉዳዮች እልባት ሊሰጥ የሚችል ህገ መንግስታዊ ተቋም አለ። እሱም የህዝብ የፌዴሬሽን ምክር ቤትና እሱን ሊያግብ ወይም ደግሞ የምክር ሀሳብ ሊያቀርብለት የሚችለው የህገ መንግስት ተርጓሚ ጉባኤ አለ ነው መከራከሪያቸው። ይሄ ባለበት ሳሪ ኮሚሽን ማቋቋም አያስፈልግም ወይም ደግሞ ህገ መንግስታዊ አይደለም የሚል ይመስለኛል። በዚህ ላይ እኔ መከራከሪያ እሳቸውም መጀመሪያ እንደ መንደርደሪያ ያስረዱታል። ከምንም በላይ ይሄ ኮሚሽን የተቋቋመው ምክር ለመደገፍ ነው። ደግሞ ምክር ሀሳቡን የሚለግሰው ለማነው ስንል ለራሱ ለሕዝብ፣ ለፌዴሬሽን ምክር ቤቱ ነው። አክሰሪ የፌዴሬሽን ምክር ቤቱ በክልሎች መካከል አለመግባባት ሲኖር መፍትሄ እንደሚያፈላልግ በአንቀጽ ስልሳ ሁለት ንዑስ ቁጥር ስድስት ላይ ተቀምጧል። መፍትሄ የሚያፈላልግ ነው። መፍትሄ ማፈላለጊያ መንገዶች ብዙ ሊሆኑ ይችላሉ። አንደኛው መሰሉን ተቋም ማቋቋም ነው። ምናልባትም ደግሞ መሰል ጥናቶችን ማድረግ ሊሆን ይችላል የሚሆነ ስለዚህ ይሄ የፌዴሬሽን ምክር ቤት የተሰጠው ስልጣን የመወሰን ስልጣን ነው። በህገ መንግስት ላይ የመወሰን ስልጣኑ እስካሁንም ድረስ ለማንም አልተሰጠም፣ አልተገፈፈም። እንደተቀመጠ እንደተጠበቀ ነው። ትልቁ ነገር አሁን በዚህ ተቋም አስፈላጊነት የተወሰነው ልክ ጥናቶችን ማድረግና የበለጠገ ሀሳብን ለሁለቱ እንደሞ ሊያደረግ የሚችል ተቋም ሲቋቋም ምናልባት ሊነሱ የሚችሉ ክርክሮች ህገ መንግስታዊ አይደለም ከሚል ይልቅ ምናልባት ይህ በማቋቋማችን እናወጣው ውጭ ልንከፍል የምንችለው ቆስ ካደሱ በመከራከሪያ ሊነሳ ይችላል። ከዚያ ውጭ ግን አሁን አቶ ይማለን በተጨባጭ እንዳስቀመጡ የፌዴሬሽን ምክር ቤቱ ስልጣን ቅበሮች፣ በጥናት እንዲሁም በሌላ ምንዚያ ተጥናቸው ሲመጡበት የውሳኔ ሀሳብ መስጠት አንደኛውና ትልቃው ነገሩ የህገ መንግስት አጣሪ ጉባኤው በሚያቀርብለት የሪኮሜንዴሽን ወይም ደግሞ ምክር ሀሳብ መሰረት ጥያቄዎቹ ከግለሰብ ምንጩ ከፍርድ ቤት ወይም ከሌላ ካል ምንጭ የህዝብ ተወካዮች ምክር ቤት ህገ መንግስቱን የመተርጎም ህገ መንግስታዊ ነው ወይም አይደለም ብሎ የመተርጎም ስልጣን ተሰጥቶታል። የዚህ ኮሚሽን እኮ አሁን ዋና አላማው ምንድን ነው ካልን እንዲህ አይነት የታድነት ጥያቄዎች፣ የወሰን ጥያቄዎች ህገ መንግስታዊ ትርጉም የሚሹ ከሆነ እነሱን አቶ የጥናት ሀሳብ የምክር ሀሳብ ለጠቅላይ ሚኒስትሩና ለፌዴሬሽን ምክር ቤቱ ይሰጣል። አቶ የማነ ካሳ በመቀሌ ዩኒቨርሲቲ የህግ መምህር፣ አቶ በላይ አድማሱ በባህር ዳር ዩኒቨርሲቲ የህግ መምህር፣ ሁለቱንም እንግዶች እናመሰግናለን። አድማጮች ዝግጅታችን እዚህ ላይ ያበቃ። አሁን አሁን የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም ለናደሩ Thank